Voice of America. በሞያሌ አሁንም የጸጥታው ሁኔታ ባለመሻሻሉ እየተቸገሩ መሆናቸውን ነዋሪዎች ይናገራሉ። ሰሞኑን በከተማዋ ነዋሪዎች ላይ የእጅ ቦምብ ሊወረውሩ የነበሩ ሰዎች ቦምቡ ፈንድቶ በራሳቸው ላይ ጉዳት እንዳደረሰ በአካባቢው የነበሩ የዐይን ምስክሮች ለአሜሪካ ድምፅ ተናግረዋል። ዛሬም በሞያሌ ከኢትዮጵያ ሶማሌ ክልል የመጡ የሚሏቸው ታጣቂዎች የከተማዋን አውራ መንገድ በድንጋይ ዘግተው እንቅስቃሴ እንደከለከሉ የከተማዋ ነዋሪዎች ይናገራሉ። የሞያሌ ፖሊስ ጣቢያ ቅዳሜ ዕለት አጥቂዎች በሰላማዊ ሰዎች ላይ ጉዳት ሊያደርሱ ሲሉ እጃቸው ላይ ቦምቡ ፈንድቶ እንዳቆሰላቸው አረጋግጠዋል። ገልሞ ዳዊት ተጨማሪ አለው። በሞያሌ ላይ የጸጥታ መደፍረስ አሁንም ቀጥለዋል፣ ይላሉ ነዋሪዎች። ዛሬ የከተማዋ አውራ መንገድ፣ የመንግስት መስሪያ ቤቶች፣ ቤቶችና ብዙ የንግድ ሱቆች ዝግ ናቸው። አንድ የሞያሌ ከተማ ነዋሪ ሁኔታውን ያስረዳሉ። መጋሊ ባይ ሱዳ ቀቢዳ ኮንኮላተን እንጅሩዳ ዱካልን ጩፋዳ ሱቅን ጀቹረ ደልደልቶን ስፓልት ጉባ ጅሩዳ ሁንዱ መጩፋዳ ቹ አሁንም በከተማዋ ትልቅ ፍርሃት ነው ያለው። ምንም የመኪና እንቅስቃሴ የለም። ሱቆች ዝግ ናቸው። በአውራ ጎዳና ላይ የንግድ ሥራ ያላቸው ሁሉም ሥራቸውን አቁመዋል። ብዙ ሰው እንዲያውም ፈርቶ በሱቁ ያለውን ዕቃ ወደ መኖሪያ ቤቱ እየወሰደ ነው። ትላንት ከክልል አምስት የመጡ ሰዎች በነዋሪዎች ላይ ጥቃት ለመፈጸም ምሽግ ሲቆፍሩ ነበር። በየመንገዱ በቃ የውጊያ ቦታ ሲያበጁ ነበሩ። ሰው በጣም ፈርቷል። የመንግሥት ጸጥታ ኃይሎች ግን ምንም እርምጃ እየወሰዱ አይደለም። ማንንም በቁጥጥር ስር እያዋሉ አይደሉም። እነሱ ይህን ሲሰሩ የእኛ ሰዎች ወደ መንገድ ሲመጡ ግን እኛን ያባሩናል። ትናንት እንዲህ ነው ሲያደርጉ የነበረው። ከኢትዮጵያ ሶማሌ ክልል መጡ የተባሉት ሰዎች በዚህ ባሳለፍነው ቅዳሜ የሞያሌ ትምህርት ቢሮንና የሲቪል ሰርቪስ ቢሮዎችን ሰብረው ገብተው መዝረፋቸውን የሞያሌ ከተማ ነዋሪ ገልጸውልናል። እውነት ነው። በኋላ በኩል ሰብረው ገብተው የኦሮሚያ ብሔራዊ ክልል ባንዲራን አቃጥለው በቢሮው የነበረውን ንብረት እንደ ኮምፒውተርና ፋይሎችን ወስደው ነው የሄዱት ዘርፈው። አሁንም ባሳለፍ ነው ቅዳሜ በከተማዋ ዜሮ ሁለት ቀበሌ አካባቢ በነዋሪዎች ላይ ሊወረወር የነበረ የእጅ ቦምብ ጥቃቱን ሊፈጽሙ በመጡ ሰዎች ላይ መፈንዳቱን ተናግረዋል። በሞያሌ በተደጋጋሚ እየደረሰ ስላለው የቦምብ ጥቃት የኢትዮጵያ ሶማሌ ልዩ ኃይልንና የኢትዮጵያ መንግስት አልሸባብ ለመዋጋት አደራጅቶ የነበረውን ሶፊያ አልጀማ የተባለ ቡድንን ይወቅሳሉ። ቦምብ ቃሙ ቦምብ ሲወረውሩ ራሳቸው ከወገናቸው አራት ሰዎችን ገደሉ። ልምድ ያለው ሰው አይመስለኝም የወረወረው ቦምቡ ተመልሶ ራሳቸውን የጨረሳቸው ቦምቡ የተወረወረው ደግሞ በሞያሌ ዜሮ ሁለት አካባቢ ባለው ትልቁ መስጊድ አጠገብ ነው። እነሱ በሁለት ጎራ ነው ያሉት። አንደኛው ልዩ ፖሊስ ኃይሎች ሲሆኑ፣ ሌላኛው ደግሞ ሱፊያ አልጀማ ነው የሚባሉት። እኚህ የኢትዮጵያ መንግሥት አልሸባብን ለመዋጋት ያደራጃቸው ናቸው። ልክ እንደ ወታደር በጣም ከባድ መሳሪያ የታጠቁ ናቸው። አሁን እነሱ ናቸው አልሸባብን ትተው ወደ ኦሮሚያ ክልል የዞሩት። ከየት እንዳመጡ አናውቅም እንጂ ከባድ መሳሪያ የታጠቁ ናቸው። በሞያሌ ስለደረሰው ጥቃትና ዝርፊያ የሞያሌ ወረዳ ፖሊስ አዛዥ ኮማንደር ነጋ ተርቢ አረጋግጠዋል። ባለፈው ቅዳሜ ከአራት ሰዓት እስከ አምስት ሰዓት መሃል አንድ ቦምብ ፈንድቶ ነበር። የፈነዳው ቦምብ በሰው ላይ ጉዳት እንዳደረሰ የደረሰ መረጃ አለ። ከዚያ በፊትም ለስራ ወደ ከተማዋ የመጡ የኦሮሚያ ክልል ኃላፊዎች መኪናቸውም በድንጋይ ሰባብረውባቸዋል። አሁንም በትምህርት ቢሮና በሲቪል ሰርቪስ ቢሮ ላይ ጥቃት አድርሰዋል። የኦሮሚያ ክልልን ባንዲራ አውርደው አቃጥለዋል። ኮምፒውተርና ብዙ ዶክመንቶችን ዘርፈው ሄደዋል። ነገሩ አሁን ከአቅም በላይ የሆነ ነው። በአካባቢው ያሉት የፌዴራል ጸጥታ ኃይሎች እየጣሩ ቢሆኑም ነገሩ ከእጃቸው እያመለጠ ነው የሚመስለኝ። ነዋሪዎች ግን የፌዴራል የጸጥታ አስከባሪዎች ተገቢ እርምጃ ቢወስዱ ነገሩ ከቁጥጥር ውጭ አይሆንም ነበር ሲሉ ቅሬታቸውን በከተማዋ ባሉ የጸጥታ ኃይሎች ላይ ያነሳሉ። ይህንን ቅሬታቸውን ለሞያለ ወረዳ የጸጥታና ደህንነት ጉዳይ ቢሮ ኃላፊ አቶ ንጋዱ ኳሳውን አንስተን የነዋሪዎቹ ቅሬታ ተገቢ መሆኑን ነው የተናገሩት። ረኮን ን ከን ዱራኒ ከማ ገራገሩቀባ ኮሚታን እ ይሄ ችግር ከበፊቱ በጣም የተለየ ነው። አንዱ የሕዝቡ ቅሬታ ሲገነባ የነበረው የወረዳው አስተዳደር አጥር ግንባታው እንዲቋረጥ ሆኗል። የፌዴራል የጸጥታ ኃይሎችን ስናማክራቸው አጥሩን የመገንባት መብት አላችሁ ይሉናል። ግን ደግሞ እንዳንቀጥል ለጊዜው ታገሱ ይሉናል ይዞታ እያስፋፋን አይደለም። እነሱን መሬቱ የነሱ ነው፣ ሥራቸውን ይቀጥሉ ብለው ለሶማሌ ክልል ኃላፊዎች መንገድ ሲገባቸው ያንን እያረጉ አይደለም። ሌላው ደግሞ ከቅርብ ጊዜ ወዲህ ቦምብ በነዋሪዎች ላይ እየተወረወረ ነው። ያም የመከላከያ ሰራዊት በቦታው ላይ እያለ ነው የሆነው። እናም የሕዝቡ ቅሬታ ተገቢ ነው። ሰላም እንዲገኝ የኦሮሚያ ክልል ጥረት እያደረገ እንደሆነ አቶ ንጋቱ አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት Can I